በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ ያተኮረ ክርክር የመጀመሪያ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች፣ መንግስት የወሰዳቸውን እርምጃዎችና የተለያዩ ቀጣይ ሁኔታዎችን ይዳስሳል። የክርክሩ ተሳታፊዎች አቶ አታክልታምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀ እና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አመሰግናለሁ ሁለታችሁንም በኢትዮጵያ ወቅታዊ ጉዳይ ይበልጡንም ድኅረ አስቸኳይ ጊዜ አዋጅ በዚህ አስቸኳይ ጊዜ አዋጅ ውስጥ የተደረጉትንም ሆነ በቅርቡ መንግስት የወሰዳቸውን እርምጃዎች እና ከአስቸኳይ ጊዜ አዋጁን በኋላ ሊኖሩ የሚችሉ ሁኔታዎች በተከታታይ የሚመለከት የክርክር ፕሮግራም ነው ግራና ቀኝ ሀሳባችሁን እንመለከታለን እስኪ እንደ ወትሮው እንደምናደርገው አሁን ያለውን ሁኔታ በመገምገም እንጀምር አቶ አታክልት ዛሬ ያለውን ሁኔታ ይበልጡንም የፖለቲካውን አየር፣ የፖለቲካውን ሁኔታ እንዴት ይገመግሙታል? የተሰጠኝ ጊዜ በጣም አጭር ስለሆነ ለክርክር መንደርደሪያ ሊሆን የሚችል ሀሳብ ለማቅረብ ያክል እንጂ የተሟላ የክርክር ፍሬምወርክ ማስቀመጥ የሚቻል አይመስለኝም። አሁን ባለንበት በዚህ አጭር ኖቲስ ከአስቸኳይ ጊዜ አዋጁ በኋላ ያለ ሁኔታ አዲስ አበባ በመላ አገሪቱም መረጋጋቱ አለ። ይሄ መረጋጋቱ በሀገሪቱ ውስጥ ያለውን ሁሉንም ችግሮች ስለተፈቱ የመጣ መረጋጋት ነው የሚል እምነት የለኝም። ብዙም ሰው በዚህ ሀሳብ የሚስማማ ይመስለኛል። ከአስቸኳይ ጊዜ አዋጁ በፊት የነበረው ሁኔታ በጣም አደገኛ ነው የነበረው፣ ጥሩ አልነበረም። ሀገሪቱንም ልናጣ የምንችልበት እድል ነው የነበረው። ፖለቲከኛም እንሆን አንሆን እንደ ዜጎች ሀገሪቷ ከሌለች ብዙም ልንናገር የምንችልበት እድል ስለማይኖር አደገኛ ሁኔታ ገብታ ነበረ። አሁን ተረጋግቷል። ተረጋግቷል ማለት ሁሉም ነገር ስሙዝ ነው ማለት አይደለም። ግን ከመረጋገጥ በኋላ ሊመጡ የሚችሉ አንዳንድ አንዳንድ አውንታዊ የሆኑ ነገሮች አያለሁኝ። የሃይማኖት መሪዎች ተቃዋሚውንም መንግስትንም ለማሳረቅ ጥሩ ሁኔታ እንዲፈጠር ለማድረግ የሚያደርጉት እንቅስቃሴ ቀጣይነት ካለው ጥሩ ነገር ሊመጣ ይችላል የሚል እምነት አለኝ። የፖለቲካ ድርጅቶችም ከመንግስት ጋር ከገዢው ፓርቲ ጋር ለመደራደር አንዳንድ ሀሳቦች እያቀረቡ ነው መስማማት ከተፈጠረ ከሞላ ጎደል በሁሉም ነገሮች ላይ መፍትሄ ይመጣል ባይባልም ግን ሀገሪቱን ሊያረጋጋ የሚችል ነገር ሊፈጠር ይችላል የሚል እምነት አለኝና፣ አሁን ዜጎች ብዙም ቴንስ የሆነ ነገሮች አታይም። ግን ቀጣይነቱ የአስቸኳይ ጊዜ አዋጁ ቢነሳ ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የሚፈቱበት መንገድ አቅጣጫ በትክክል ካልተቀመጠ፣ መንግስትም ህዝብ የሚያምንበት የመልካም አስተዳደር ችግር እልባት ካልተሰጠው፣ ከእሱ ጋር ተያያዙ ያሉ ነገሮች ካልሰፈቱ ሰዓት ውጭ እንዳይሆን ትንሽ የሚያሰጋ ነገር ይታየኛል፣ ግን አሁን የተረጋጋ ሁኔታ ማያለሁ። መልካም አቶ አታክልት፣ አስቸኳይ ጊዜ አዋጁን ተከትሎ መረጋጋት ይታያል፣ ውጥረት እንደ ቀደመው ነግሶ አይታይም። ቀጣይነቱ ግን ቀድሞ ከተነሱት ጥያቄዎች በአግባቡ መመለስ ጋር ይያያዛል ብለዋል። በአጭሩ አቶ ፈቃደ፣ እርሶስ አሁን ያለውን ሁኔታ እንዴት ይረዱታል? እንደምንስ ይገመግሙታል? አቶ ታክልቲ ከሞላ ጎደል በደንብ የገባቸው ይመስለኛል ከእሳቸው ብዙ የሚለይ አይደለም ግን ይሄን አሁን አለ የሚባል መረጋጋት መረጋጋት ስል የውጥረት አለመኖርን ለማለት ነው በተለየ መንግስት እንዴት ነው የሚወስደው እንደ ተለመደ ዘዴ ወይም ሀይል እንደ ጥሩ ማህበረሰብን እንደ ማረጋጊያ ዘዴ ትምህርት አድርጎ ወስዶት ከሆነ አቶ ታክልቲ እንዳሉት ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ሀይል ጨምሮ ሊመጣ የሚችል ህዝባዊ አመፅ እና ቅድም እሳቸው እንዳነሱት ሀገር ሊበትንም አደጋ ላይ ሊጥልም መንግስትም ስርዓትም ሊያፈርስ የሚችል እና ሀገሪቱን በጣም ኬዎቲክ ወደሆነ አዙሪት ውስጥ ሊከት የሚችል ችግር ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች በጥሞና ተመልክተናቸዋል። ሁላችንም ጊዜም ወስደን አይተናቸዋል ናቸዋል መንግስትም ያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት ከሆነ መሰረታዊ የሆነ መዋቅራዊ የሆነ ለውጥ የሚጠይቅ የህዝብ ጥያቄ ነው ያለው የተነሳው። ይህንን መሰረታዊ የሆኑ የኢኮኖሚ ለውጦች በማድረግ ወይም የስራ አጥነት መስፋፋት ነው። እና ይህንን የፈጠረው ምናልባት ትንሽ ስራ አጥነትን ብቀንስ፣ ወይም እዚህ እና እዛ በስልጣን የባለጉ ባለስልጣናትን ብቀንስ ችግሩን አስወግደዋለሁ ብሎ የሚያስብ ከሆነ መንግስት በጣም ትልቅ ስህተት ነው የሚሰራው። የሚመስለኝ እና የተፈራው ነገር የማይቀር ነው የሚሆነው። ችግሩ መዋቅራዊ ችግር ነው የመንግስት ስልጣን አያያዝን ጥያቄ የሚያነሳ ጥያቄ ነው የምንሰማው። ትግል ውስጥ ካሉ ሰዎች እንደዚህ አይነት ችግር መኖሩን ነው የምናየው። በተለይም የህዝባዊ ወያኔ አርነት ትግራይ በሁሉም መስክ ማለት ወሳኝ በሆኑ በወታደራዊ በኢኮኖሚው ዘርፍ፣ በአስተዳደሩ በኩል፣ በሴኪሪቲው በኩል ገዝፎ የሚታይ የበላይነት አይገባንም የሚል ህዝብ እንቅስቃሴ እያየን ነው። ይሄ በግልጽ የተጠየቀ ጥያቄ ነው። እዚህ ላይ ሪፎርም ለማድረግ ሙሉ ለሙሉ እንኳን ባይወገድ ሪፎርም ለማድረግ ፈቃደኛ የሆነ መንግስት መኖሩ በጣም በጣም አስፈላጊ ይመስለኛል። ለውጦችም የሚመጡ ከሆኑ ከዚህ ጋር አብረው ተያይዘው የሚመጡ ለውጦች ከሆኑ ዘለቄታዊ የሆነ ትርምስ ሊያስወግዱ የሚችሉበት ሁኔታ ይኖር ይሆናል። ረዘም ላለ ጊዜ እየተቀረቀረ የመጣ እና የቦካ ችግር ነው ያለው በሀገራችን። ትንንሽ ነገሮችን በመነካካት እና በመለዋወጥ ብቻ የሚወገድ ችግር እንዳልሆነ ግልጽ ነው። መልካም የስልጣን አያያዝ ጥያቄን ይመለከታል። መዋቅራዊ ችግር ነው። መሰረታዊ ለውጦች ናቸው መወሰድ ያለባቸው ነው ያሉት አቶ ፈቃደ። ከጥቂት ቀና በፊት የብሉምበርግ ጋዜጣ ያወጣው ጽሁፍ የአስቸኳይ ጊዜ አዋጅ ተቃውሞና ቁጣን ምን ያህል ተጭኖ መያዝ ይቻለዋል ሲል ይጠይቃል። እስካሁን የተወሰዱት ወደ 25 ሺህ ሰዎች መታሰራቸውን፣ ተሃድሶ ተሰጥቷቸው መለቀቃቸውን የተለያዩ ዘገባዎች ያሳያሉ። በሁለታችሁም የተነሱት ነጥቦች ውስጥም ይህን መመልከት እንችላለን። በእርግጥ የተወሰዱት እርምጃዎች ለተነሱት ጥያቄዎች አግባብ ያለው መልስ የመስጠት ጅምር ያሳያሉ። በእርሶ ግምገማ እኔ እዚህ የአስቸኳይ ጊዜ አዋጁ ባህሪውና ያመጣው ለውጥ ከመናገሬ በፊት አቶ ፈቃደ ባሉት ላይ ሁለት ኮመንቶች አለኝ። እሺ፣ አንዱ ኮመንት ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የተለያዩ ጥያቄዎች ናቸው፣ ግን ወጥ የሆነ መልክ ይዘው የስርዓት ለውጥ ነው፣ የመዋቅር ለውጥ ነው፣ የተለያዩ ፌቲ እዛና እዚህ የሚታዩ ችግሮች የሚገለጽበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል። ለምሳሌ አሁን የተቋም ለውጥ ነው፣ የስርዓት ለውጥ ነው፣ ስርዓቱ ተበላሽቷል የሚሉ ወገኖች አሉ። ስርዓቱ ፌዴራሊዝም ነው እንግዲህ፣ ፌዴራሊዝም ተበላሽቷል የሚል ከሆነ በዚህ የሆነ ጥያቄ ነው እሱ ሰፋ ተብሎ ከክልል ድርጅቶች ጋርም የፖለቲካ ድርጅቶች ጋርም ከእነሱ ጋር ተያይዞ የሚፈታ ነገር ነው ነው እዛ ላይ ትልቅ ትንታኔ የሚጠይቅ ነገር ነው። በዚች ባለችን አጭር ደቂቃ ውስጥ የምንመልሰው አይደለም። ግን እኔ ለማለት የምፈልገው ምንድን ነው ጥያቄዎቹ ነጥረው፣ ተጠቅልለው በሶስት በአራት ወይም በተወሰኑ ጥያቄዎች ላይ ዙሪያ ተቀምጠው የተንጸባረቁ አይደሉም? የተበታተኑ ናቸው እና ፎርሙሌት ማድረግ የሚያስፈልግ ምክንያት ፎርሙሌት የተዘረጉ በኋላ ለእያንዳንዱ ጥያቄ አድረስ የሚደረግበት ሁኔታ ቢኖር ስለሚችል በላይ ትንሽ የተለየ አቋም አለኝ። ሁለተኛው ጉዳይ ይሄ የቲፒኤልኤፍ የትግራይ ሰዎች ምናምን የሚለው እሱ ነገር እኔ ትግራይ ሰው ነኝ፣ የትግሉ ተካፋይም ነበርኩ፣ አውቋለሁኝ ሁሉን ነገር። በዛ ጉዳይ ላይ አሁን ኢትዮጵያ ውስጥ ያለው ሰው የትግራይ ሰዎች የበላይነት ተቆጣጥሯል የሚለውን ነገር አይቀበሉት። በዛ ሰዎች ራሳቸው እንዳያሞኙ። እኔ ፖለቲከኞች የሚባሉ ሰዎች ትግራይ ሰዎች አሁን የበላይነት አላቸው ብለው የሚያስቡ ከሆነ ራሳቸውን እያሞኙ ነው። ፖለቲካሊም ኢኮኖሚካሊም የትግራይ ሰዎች ምን ውስጥ እንዳሉ እናውቃለንና ዝም ብሎ ለፖለቲካል ፍጆታ ተብሎ ካልተነገረ በስተቀር መደር ላይ ያለውን ሀቅ አይገልጽም። አሁን ኢትዮጵያ የመልካም አስተዳደር ችግር አለባት እንጂ የእገሌ ብሔር እንደዚህ ሆነ ተብሎ የበላይነት እገሌ ያገኘ እኔ አይታየኝም ብቻ ክርክሩ አልተቋጨም። ይልቁንም በተነሳው ጭብጥ ላይ ጦፍ ያለው ክርክር ይቀጥላል። አቶ ፈቃደ ሸዋቅና ከአቶ አታክልት ይለጥቃሉ። ታዲያ ሰዓታችን አልፈቀደም። ለአሁኑ የፕሮግራሙ ተሳታፊዎች አቶ አታክልት አንባይን ና አቶ ፈቃደ ሸዋቅ ና አመሰግናለሁ። በቀጠሮ ለሳምንት እንመለስ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።